ኢትዮጵያ ውስጥ ኤች አይ ቪ ኤድስን ለመከላከልና ለመቆጣጠር ጉዳይ ዩናይትድ ስቴትስ ባለፉት አስራ አምስት ዓመታት ወደ ሶስት ቢሊዮን ዶላር የሚጠጋ ገንዘብ ማስፈሰሷ ተገልጿል። ዝርዝሩ መለስካቸው አማሀቀ ነው። የዩናይትድ ስቴትስ ፕሬዚዳንት ኤድስን ለመቋቋም የወጠኑት አስቸኳይ እቅድ በእንግሊዝኛ አጠራሩ አህጽሮት ፔፕፋር የተሰኘው መርሃ ግብር ላለፉት አስራ አምስት ዓመታት በኢትዮጵያ ያፈሰሰው መዋለ ነዋይ ወደ ሶስት ቢሊዮን ዶላር እንደሚጠጋ ተነገረ። ገንዘቡ ወጪ የተደረገውም ሁሉን አቀፍ የኤች አይ ቪ ኤድስን መከላከልና ከቫይረሱ ጋር የሚኖሩትን ወገኖች ለመንከባከብና ለማከም እንደሆነም ታውቋል። በኢትዮጵያ የፔፕፋር ጽፈት ቤት ምክትል አስተባባሪ ሌንሲ ልትል ይህን ዓለም አቀፍ ይዘት ያለውን መርሃ ግብር በኢትዮጵያ ያከናውነዋል ያሉትን የመርሃ ግብሩን አስራ አምስተኛ ዓመት ለማክበር ትናንት በተዘጋጀው ባህል ላይ ዘርዘር አድርገው አቅርበው ነበረ። with strong bipartisan support across three administrations, has invested over $80 billion in the global HIV. በፔፋር አማካይነት በተከታታይ ሶስት አስተዳደሮች ወቅት ከጠንካራ የተረጂ አገሮች ትብብር ጋር የዩናይትድ ስቴትስ መንግስት ከ80 ቢሊዮን ዶላር በላይ በዓለም አቀፉ ጸረ ኤችአይቪ ኤድስ ዘመቻ ላይ አፍሷል። ለኢትዮጵያ የተመደበው የ3 ቢሊዮን ዶላር እርዳታም ከዚህ ይጠቃለላል። ይህ አንድን በሽታ ለመመከት በአንድ አገር የተደረገ ብቸኛ ጥረት ነው። ባለፉት 15 ዓመታት በአሜሪካ አመራር ልግስና እንዲሁም ከኢትዮጵያ መንግስት ጋር ባለን ትብብር ምስጋና ይግባውና ከ460 ሺህ በላይ ለሚሆኑ አዋቂ ወንዶች፣ ሴቶችና ህጻናት ኢትዮጵያውያን የኤችአይቪ ኤድስ ሕክምና በመስጠት ረድተናል። እንደ አውሮፓውያን ዘመን አቆጣጠር በ2016 በተደረገ የሥነ ሕዝብና ጤና ቅኝት መሠረት በከተሞች የኤች አይ ቪ ስርጭት ከ2001 እስከ 2014 በነበሩ ዓመታት ከ14 በመቶ ወደ 4.4 በመቶ ዝቅ ብሏል። በገጠሩ አካባቢ ደግሞ ከ2003 እስከ 2012 በነበሩት ዓመታት ከ4.1 በመቶ ወደ 1.8 በመቶ ወርደዋል። ከ2001 እስከ 2018 ዓ ም ከ15 እስከ 24 ዓመት ዕድሜ ባላቸው ወጣቶች መካከል ይታይ የነበረው የስርጭት መጠን ከ2.4 በመቶ ወደ 0.9 በመቶ ዝቅ እንዳለ የዳሰሳው ጥናት ውጤት ያመለክታል። በተለይ እንደ አውሮፓውያን ዘመን አቆጣጠር ከ2003 ዓ ም ጀምሮ ማለትም ከ1995 ዓመት ወዲህ የፔፕፋር ወደ ኢትዮጵያ መግባት የኤች አይ ቪ ኤድስን ለመቋቋም ሲካሄድ የነበረውን የሀገር ውስጥ ረብርብ በእጅጉ እንደረዳ መረጃዎች ይጠቁማሉ። በዚህ ወቅት ፔፕፋር ወደ 48 ሚሊዮን ዶላር ለዚህ ትግል መድቦ እንደነበረም ዶክተር ተከስተ ከበደ ከበሽታዎች ቁጥጥር ማዕከል ያስታውሳሉ። ከዚህ ጋር በአጠቃላይ የጤናው አገልግሎት ዘርፍ የፔፕፋርን አስተዋጽኦ አብራርተዋል። በአጠቃላይ የኤች አይ ቪ ሕክምና ሲመጣ አብሮ ደግሞ ጤናው መጎልበት አለበት። እንዲጎለብትም የጤናው ዘርፍ እንዲጎለበት ስርዓቱ መሻሻል አለበት። በዚህ መሻሻል ውስጥ ምንድን ነው የተሰሩት? በተለይ መጀመሪያ የሰው ሀብት ነው። የሰው ሀብቱ ያለውን እውቀቱ አዲስ ነገር ነው። ፀረ ኤች አይ ቪ መድኃኒት ህክምና ሲባል አዲስ ነገር ነው። ስለዚህ ያንን አዲስ እውቀትና ክህሎት ለማስጨበት በህክምናውም በመከላከሉም መጀመሪያ ላይ ቀድሞ የገቡት፣ ምክንያቱም በሀገር ውስጥ የሰው ኃይሉም ስላልነበረ በአሜሪካ ውስጥ ያሉ የተለያዩ ድርጅቶች ነበሩ። እነዛ እውቀታቸውን ሰጥተው አሁን በአብዛኛው ስራው የሚከናወነው በአሉ በአገር በቀል ድርጅቶች ድርጅቶችና በመንግስት ተቋማት እንዲሁም የጤና ቢሮችና በጤና ጥበቃ ውስጥ ነው። ይህንን ለማጎልበት ከፍተኛ ስራ አስተዋጽኦ ተደርጓል። የዩናይትድ ስቴትስ ፕሬዚዳንት ኤድስን ለመቋቋም የወጠኑት አስቸኳይ እቅድ ፔፕፋር የተሰኘው ይህ መርሃ ግብር የሚያፈሰው መዋለ ንዋይ እንዴት ባለ ሁኔታ ስራ ላይ የዋል እንደሆነ ደግሞ ከበሽታ ቁጥጥር ማዕከል የመከላከል መርሃ ግብር ቅርንጫፍ ኃላፊ ዶክተር መስፍን ሽመልስ ይህን ብለው ነበረ። ፔፋር እንደ ስትራቴጂ አብዛኛው ድጋፍ ለአገር በቀልና ለመንግስት አካላት እንዲሆን ነው የሚፈለገው። ይሄ ለሰስተነብሊቲውም ጠቃሚ ስለሚሆን ማለት ነው። ሲንጀምር አብዛኛው ወደ ዓለም አቀፍ ድርጅቶች ነበር የሚሄደው። አሁን ግን ያ እየተቀየረ ነው ያለው፣ አብዛኛው ሀብት ወደ አገር በቀልና ወደ መንግስት እንዲሄድ የሚል ነው። ይሄ ዓለም አቀፋዊ ስትራቴጂ ነው። እንደውም ኢትዮጵያ ከሌሎች ሀገሮች ይልቅ የመራች ነው ያለችው፣ ይሄን በጣም በመተግበር የፔፕፋር መርሃ ግብር የሀገሪቱን የጤና ጥበቃ ስርዓት አቅም ማሳደጉንም ዶክተር መስፍን ሽመልስ አጽንኦት ሰጥተው አስረድተዋል። ኤች አይቪ ኤድስን ለመከላከልና ለማከም የተዘረጉ ታህታይ መዋቅሮችና የአሰራር ስልቶች እንዲሁም የሰለጠነ የሰው ኃይል ተመሳሳይና ሌሎች ወረርሽኞችን ለመመከት አመቺ ሁኔታ ፈጥረዋል ይላሉ። ፕላትፎርም ነው የሚገነባው ሲስተም ሲገነባ ያንን ሲስተም ለሌላ ነገር መጠቀም እንችላለን ማለት ነው። ለምሳሌ በክልል ክልላ ብቻ ልንላቸው አንችልም። በአንድ ክልል ብዙ ሊኖሩ ይችላሉ። ላብራቶሪዎች አሉ። ለምሳሌ የተገነቡ ስቴት ኦፍ ዲ አርት ናቸው። ከግንባታውም፣ ቁሳቁሱም፣ ምኑም ምኑም ማለት ነው፣ የሰዎቹን ስልጠና ጭምር። አሁን እነዛ ላብራቶሪዎች ለኤች አይቪ ተብሎ ነው የተገነባው፣ ግን ያንን ፕላትፎርም ለሌላ መጠቀም እንችላለን። ለምሳሌ ለምን እየተጠቀምን ነው? እኛ ለቲቪ እየተጠቀምን ነው ከዛም ባሻገር ደግሞ ሌሎች ወረርሽኞች ሕብረተሰብ ጤና ሊከሰቱ የሚችሉ ብዙ ነገሮች አሉ። በሚከሰቱ ሰዓት ሞቢላይዝ የሚደረገው ይሄው እዚሁ ሲስተም ውስጥ ያለ የጤና ባለሙያ ነው። እነዚህኑ ያሉ ኢንፍራስትራክቸሮች ነው የምንጠቀመው። ኤች አይ ቪ ኤድስ በብዙ ማህበረሰቦች ካደረሰው ጉዳት መካከል ከባዱ ወላጅ ማሳጣቱ ነው። የዚህ ውጤት አሳዛኝና ውስብስብ ነው። የፔፕፋር መርሃ ግብር በኢትዮጵያ ካበረከተው መልካም አስተዋጽኦች አንዱ እንደዚህ ያለ ችግር ያጋጠማቸውን ህፃናት መታደጉ ነው። አቶ ስለሺ ካሳ ከዩኤስ አለም አቀፍ የልማት ተራድኦ ዩኤስኤአይዲ ይህን ብለው ነበረ። በኢትዮጵያ ውስጥ ብዙ ወላጅ አልባ ህፃናቶች አሉ። እስካሁን ድረስ ባለፉት 15 ዓመታት በፔፋር እርዳታ ከ2 ሚሊዮን በላይ የሆኑ ህፃናት በቀጥታ የዚህ ፕሮግራም ተጠቃሚ ነበሩ። በዚህ ፕሮግራም ውስጥ እኛ ወላጅ አልባ ህፃናት የምንላቸው እና ወደ ፕሮግራሙ ይገቡ የነበሩት አንደኛ ወላጆቻቸውን አንዱም ወይም ሁለቱም ወላጅ ያጣ ወይም ደግሞ ጎዳና ታዳሪ የሆኑ ህጻናት ወይም ደግሞ ወላጆቻቸው ከአቅም በላይ በሆነ ህመም ምክንያት ከአልጋ ላይ የተኙ ወይም ሰርተው ልጆቻቸውን ማሳደግ የማይችሉ የመሳሰሉትን ወደ ፕሮግራሙ እናስገባለን። ስለዚህ እነዚህ ሁለት ሚሊዮን ህጻናት በ15 ዓመት ውስጥ ተጠቃሚ ሆነዋል ማለት ነው። ፔፋር በኢትዮጵያ ያሳለፋቸውን የአስራ አምስት ዓመታት የአገልግሎት ዘመን ባከበረበት ዕለት በተሰራጩ አንዳንድ የጽሑፍ መረጃዎች መሠረት የኤድስ ሕክምና እያገኙ ያሉ ኢትዮጵያውያን ቁጥር እስካለፈው መስከረም ወር አራት መቶ ስልሳ ሺህ አምስት መቶ ስልሳ አራት መሆኑን ይናገራል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ